ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋለ። ተከበራችሁ አድማጮቻችን የቅዳሜ ጥቅምት 25 2010 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጅ ይታየነኝ። ፕሮግራማችንን በዓለም ዜናዎች እንከፍትና ትናንት የጀመርነው ለጥያቄው መልስ ፕሮግራም ሁለተኛ ክፍል ይከተላል። መፍትሄ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው። የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገርና ህዝብን የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን ያኔ ሰላም ይመሰረታል። በሰላም መኖር ይቻላል። የሀገራችን ህልውናም አደጋ ውስጥ አያወድቅም። ኢትዮጵያ ውስጥ አሳሳቢ ደረጃ ላይ እየደረሰ ነው የሚባለውን የግጭቶች ሁኔታ ለመቀልበስ ከመንግስት ከተቃዋሚ ፓርቲዎችና ከማህበረሰብ መሪዎች ምን ይጠበቃል በሚሉት ጥያቄዎች ዙሪያ ከአድማጮች ለቀረቡ ጥያቄዎች መልስ የሚሰጡልንን ዶክተር ያዕቆብ ኃይለማርያምን ድምፅ ነው የሰማችሁት። ከዜና በኋላ ይቀርባሉ። በሁለተኛው አጋማሽ ደግሞ የሙዚቃ ቃና እያዝናናችሁ ያመሻል። ፕሮግራማችንን ብርሃን ኃይሉ ትመራለች። አሁን ወደ ዓለም ዜና እንለፍ። ጤና ይስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የሊባኖሱ ጠቅላይ ሚኒስትር ሰአድ ሀሪሪ ኢራንና ሸሪኳን የሚሊሻ ቡድን ሂዝቦላን በሀገራቸውና በክልሉ መረጋጋት እንዳይኖር እያደረጉ ነው ሲሉ ክፉኛ የተቹበት ንግግር ካሰሙ በኋላ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ዛሬ ይፋ አደረጉ። የጠቅላይ ሚኒስትሩ ስልጣናቸውን በፈቃዳቸው የመልቀቅ ውሳኔ ዜና የተሰማው ሪያድ ላይ ከሳውዲ አረቢያ መሪዎች ጋር ከተማከሩና ከኢራን የውጭ ጉዳይ ፖሊሲ ዋና አማካሪ አሊ አክባር ቬላያቲ ጋር ተገናኝተው ከተነጋገሩ በኋላ መሆኑ ተመልክቷል። ሊባኖስን ለሁለት ዙር በጠቅላይ ሚኒስትርነት ያስተዳደሩት ሀሪሪ ስልጣናቸውን እንደሚለቁፍ ያደረጉበትን ይህን ንግግራቸውን በዛሬው ዕለት በአገሪቱ ቴሌቪዥን ያሰሙት ከሳውዲው ልዑል ሞሐመድ ቢን ሳልማን ጋር ተገናኝተው የተነጋገሩበትን ጨምሮ ባለፉት ቅርብ ቀናት ውስጥ በተደጋጋሚ ወደ ሳውዲ ያደረጓቸውን ጉዞዎች ተከትሎ ከዚህ ውሳኔ ይደርሱ ይሆናል የሚሉ የግምት ወሬዎች ሲናፈሱ ከከረሙ በኋላ ነው። በሌላ ዜና ሀሪሪ ስልጣናቸውን በፍቃዳቸው ለመልቀቅ መወሰናቸውን ይፋ እንዲያደርጉ የሀሪሪ ጽህፈት ቤት ከሊባኖስ ውጭ በተደረገ የስልክ ጥሪ እንዳሳወቃቸው የሊባኖሱ ፕሬዝዳንት ሚሼል አውን አመልክተዋል። ንብረትነቱ የሳውዲ የሆነው የአልአረቢያ ቴሌቪዥን ጣቢያ አብያ ተንታኞችን በበኩላቸው የጠቅላይ ሚኒስትሩ ስልጣናቸውን የመልቀቃቸው ዜና ከሳዑዲ ዋና ከተማ ሪያድ መሰማቱ ውሳኔውን ያለውን ንዑስ አህጉራዊ አንድምታ ያመላክታል ብለዋል። ሩሲያ በአሁኑ ወቅት በኮሪያ ጉዳይ ከዩናይት ስቴትስ ጋር በትብብር እየሰራች አይደለችም ሲሉ የክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያው የዜና አገልግሎት ተናገሩ። አልፎ አልፎ ከሚደረግ የሀሳብ ልውውጥ በስተቀር እስካሁን በመካከላችን ምንም አይነት ትብብር የለም ያሉት ፔስኮቭ አክለውም የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት በሚካሄደው የእስያው ምጣኔ ሀብት መድረክ ላይ የመገናኘት እድላቸው ከፍ ያለ መሆኑን ተናግረዋል። እናም ሁለቱ መሪዎች ከተገናኙ፣ አሉ የክሬምሊኑ ቃል አቀባይ፣ ሁለቱ መሪዎች ከተገናኙ በሰሜን ኮሪያ ጉዳይ ትኩረት አድርገው የመነጋገራቸው እድል ያንኑ ያህል ከፍ ያለ ነው ብለዋል። ትራምፕና ፑቲን በደቡብ ምስራቅ እስያ ሀገሮች ማህበር በእንግሊዝኛው ምህጻረ ቃል አዚያን ስብሰባ ላይ፣ በተጨማሪ በተቀራራቢ ጊዜ እዚያው ፊሊፒንስ ላይ በሚካሄደው የምስራቅ እስያ ጉባኤም ይሳተፋሉ። ከኮሪያው የኒውክሊየር ስጋት ጋር ለተያያዘ ሙከራ ትራምፕ ለስራ ጉብኝት ወደ እስያ ከማቅናታቸው አስቀድሞ ነው በኮሪያው ባህረ ገብ መሬት ሁለት ሱፐርሶኒክ እጅግ ከፍተኛ በሆነ የበረራ ፍጥነታቸው የሚታወቁ ቦምብ ጣይ አውሮፕላኖች የጦር ልምምድ ያደረጉት። የደቡብ ኮሪያ ወታደራዊ ጉዳዮች አዋቂዎች ጨምሮ እንደገለጡት ትናንት ከትናንት በስቲያው የቢ አንድ ቢ ቦምብ ጣይ የአውሮፕላኖች የተቀነባበረ የጦር ልምምድ በሁለት የደቡብ ኮሪያ ተዋጊ ጄቶችም የታጀበ ነበረ። የሰሜን ኮሪያ ባለፉት ጥቂት ወራት ውስጥ በተከታታይ ያደረገቻቸውን የኒውክሊየርና ዩናይትድ ስቴትስ ድረስ የመድረስ አቅም እንዳላቸው በተነገረላቸውና እንዲሁም ወደ ጃፓን ያስወነጨፈቻቸውን የቦሊስቲክ ሚሳይል የጦር መሳሪያዎች የማስወንጨፍ ሙከራዎች ተከትሎ በአካባቢው የጦርነት ስጋት መንገሱም የሚታወቅ ነው። ዩናይት ስቴትስ በሶማሊያ ዋና ከተማ ሞቃዲሾ የሚገኙ የቆንስላ ጽፈት ቤት ሰራተኞቿ የታወቀ ጥቃት መረጃ ደርሶኛል ስትል አካባቢውን ለቀው እንዲወጡ አዛለች። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት በዛሬ ዕለት ባወጣው በዚህ ማስጠንቀቂያ በአፍሪካ ሕብረት ሰላም አስከባሪ ሰራዊት ጥበቃ በሚደረግለት ና በቱርክ ተቋም በሚተዳደረው የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ ሊቃጣ ይችላል ያለውን ጥቃት ጠቁሟል። መመሪያው በተጨማሪም በሞቃዲሾ በሚገኙ የዩናይት ስቴትስ ቆንስላ ሰራተኞች ና ሌሎች ላይ በቀጥታ ሊቃጣ የሚችል የጥቃት አደጋ መደቀኑን ስለተረዳን በሶማሊያ የሚገኘው የዩናይት ስቴትስ ሚሽን ዜግነት ያላቸው የግድ መኖር ካለባቸው በስተቀር አጋዥ ሰራተኞች በሙሉ ሌላ መመሪያ እስኪሰጣቸው ድረስ ሞቃዲሾን ለቀው እንዲወጡ የሚል ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኮሪያ ባህረ ገብ መሬት የነገሰውን ውጥረት እያየለ በመጣበት በአሁኑ ወቅት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት አካባቢውን ከሚመለከተው የዩናይት ስቴትስ ጦር ሰራዊት የፓስፊክ ጦር እዝ ለህዝብ ይፋ ያልተደረገ መረጃ አቅርቦላቸዋል። የተባለው መረጃ የተሰጣቸው ፕሬዚዳንት የፕሬዚዳንቱ ልዩ አውሮፕላን ኤርፎርስ ዋን በፓሲፊክ ደሴት በሚገኘው የሂካም አየር ኃይል ጦር ካምፕ ባረፈበት ወቅት ነው። በሌላ ዜና ፕሬዚዳንት ትራምፕ ለሁለት ሳምንታት የስራ ጉብኝት ወደ እስያ ሲያቀኑ፣ ዋሽንግተን ላይ ልዩ ምርማሪ ሮበርት ሙለር በሩሲያው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጣልቃ ገብነት ዙሪያ የያዙትን ምርመራ በትራምፕ የምርጫ ዘመቻና በሩሲያ መካከል መመሳጠር ነበር ወይስ በሚለው ዙሪያ የሚያደርጉትን ምርመራ አጠዋጥፈው ቀጥለዋል። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። የዓለም ዜናዎቹን አድምጠናል። ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። አሁን ለጥያቄው መልስ የሰብአዊ መብት ተሟጋች ቡድኖችና ተቃዋሚ ድርጅቶች ካለፉት ሁለት ዓመታት ወዲህ እየጨመረ ሄዷል ያሉትን የዜጎች እንግልት ስርትና መገደል በመጥቀስ የኢትዮጵያን መንግስት ሲተቹ መቆየታቸው ይታወቃል። ካለፈው መስከረም ወር ወዲህ ግን የዜጎች ሕይወት የሚጠፋው በመንግስቱ የጸጥታ ኃይሎች ብቻ ሳይሆን ወደ ሕዝብ ወርዶ የእርስ በርስ መገዳደል መልክ መያዙ የኢትዮጵያን ሁኔታ እጅግ አሳሳቢ አድርጎታል። ይህንን አደገኛ አዝማሚያ ለመቀልበስ ከመንግስት ከተቃዋሚ ፓርቲዎች ከማህበረሰብ መሪዎችና ከተሟጋቾች ምን ይጠበቃል? በሁከቱ ዙሪያ ከእናንተ ከአድማጮቻችን የሰበሰብናቸውን ጥያቄዎች ሊመልሱልን ቃል ከገቡ ሁለት ምሁራን መካከል ዶክተር ያዕቆብ ኃይለማርያምን አግኝተናል። ዶክተር ያዕቆብ ከጡረታ በፊት በዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ኖርፎክ ስቴት ዩኒቨርሲቲ የሕግ ፕሮፌሰር ሆነው ያገለገሉ ናቸው። በ1990ዎቹ የሩዋንዳ የዘር ጅምላ ፍጅት ወቅት ደግሞ በዓለም አቀፉ የወንጀል ችሎት ዋና አቃቢ ሕግ ሆነው አገልግለዋል። በ1997ቱ የኢትዮጵያ ምርጫ ከቅንጅት ለአንድነትና ለዲሞክራሲ ፓርቲ እጩዎች አንዱ በመሆን በምርጫውን ባለድል እንደነበሩና በኋላም ከሌሎች መሪዎች ጋር ለእስር መዳረጋቸው የሚዘነጋ አይደለም። ሌላው ሊቀርቡልን ቃል ገብተውልን የነበሩት የኢፌድሪ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማትና ብዝሃነት ዲሬክተር አቶ ታምራት ደጀኔ ነበሩ። በትናንቱ የመጀመሪያ ክፍል እንደገለጥ ነው። በሰጡን ቀጠሮ መሰረት ብንደውል ልናገኛቸው አልቻልንም። በመሆኑም አድማጮች በመንግስት በኩል በሚቀርቡ እንግዳ ይመለሱልን ብላችሁ ያቀረባችኋቸው ጥያቄዎች ሊስተናገዱ አልቻሉም። አሁን መስመሩን ከዶክተር ያዕቆብ ጋር ቆይታ ወደምታደርገው ወደ ፕሮግራሙ አዘጋጅና አቅራቢ ወደ ትዝታ በላቸው እናዞራለን። ዶክተር ያቆብ በቀጥታ ለእርስዎ የተላከ ጥያቄ ላቀርብ። አብርሃም ነኝ ይላሉ። ለዶክተር ያቆብ ሀይለማርያም የማቀርበው ጥያቄ ነው ይላሉ። እርስዎ ከዓመታት በፊት በተለያዩ መገናኛ ብዙሀን በቋንቋ ማንነት ወይም ኤትኒክ ላይ የተመሰረተ ፖለቲካ አደገኝነቱን፣ አስከፊነቱን የሌሎች ሀገራት ታሪካዊ ሁነቶችን አብነት አድርገው ደጋግመው ጽፈዋል፣ ተናግረዋል። የመንግስትን ስልጣን የያዙት ግለሰቦች ግን ነገሩን የተለያዩ ታርጋዎች በመለጠፍ አጣጥለውታል። በዚህ ወቅት ማንም እንደሚገነዘበው ገዢዎች የኢትዮጵያ ዘውጋዊ የማንነት ክፍፍሉን ግላዊ የፖለቲካ ትርፍ ለማጋበስ እየተጠቀሙበት እንደሆነ እየሰማንም እያየንም ነው። በሀገራችን በቅርብ ጊዜያት በተለያዩ አካባቢዎች የተከሰቱ ያሉ አሰቃቂ ግጭቶች በእርስዎ አረዳድ ከዘውግ ማንነት ፖለቲካው ጋር የተያያዘ አይደለምን? ይላሉ አቶ አብርሃም እና ልክ ነው። በእርግጥ ከዘውግ ጋር የተያያዘ ነው። በስውርም እኮ አይደለም። አጻጻፉ ሁሉ ብሔር እየጠቀሰ እየተጠቀሱ የሚጻፉ ነገሮች ናቸው እና ለዚህ እርግጥ አገራችን ወደ ጥፋት መዳህ የጀመረችው አገሪቷ በዘርና በቋንቋ ተከፋፍላ ፌዴሬሽን ሲመሰረት ነው። ይሄ ነው ዘሩ የተዘራው፣ የዛ ውጤት ነው እና እያደገ ሄዷል። በየጊዜው ደግሞ የብሄር ጭቆና አለ ተብሎ በመንግስት ደረጃ ፓርቲዎች ደረጃ ሲሰበክ የቆየ አንዱን ጨቋኝ ሌላውን ተጨቋኝ አድርጎ ድሮ በተማሪነት ጊዜ ያጦዝነው ጉዳይ አሁን ወደ መንግስት ደግሞ ወደ ፓርቲዎች ወርዶ የብሄር ጭቆና ተብሎ ተሰብኳል። ይሄም አንዱ ትምክተኛ ተብሎ የብሔር ጭቆና ያካሄዳል እየተባለ ተሰብኳለሁ። ብዙ ጊዜ እንዲያውም የኢትዮጵያ ሕዝብ ይህ ሁሉ እየሰማ በትዕግሥት እስከ ዛሬም በሰላም አብሮ መኖሩ በእውነት የሚያስመሰግነው ሕዝብ ነው። ትልቅ ሕዝብ መሆኑን በዚህ ማረጋገጥ ይቻላል። ዚህ ለፌዴራሊዝም መንስኤው ራሱ ትክክል አልነበረም። ከመጀመሪያውኑ ጀምሮ በሀገራችን የብሔር ጭቆና የለም፣ እኔ በግልጽ መናገር እፈልጋለሁ አልነበረም በተለይ ከዚያ አጼ ኃይለ ስላሴ ጊዜ ጀምሮ የብሔር ጭቆና አልነበረም። ምናልባት የአንዳንድ ብሔረሰብ አባላት የበላይነት ስሜት ይሰማቸው ይሆናል። ይሄ በየትም ሀገር ያለ ነው። በኬንያ ኪኩዮች እንዲህ አይነት ስሜት አላቸው። ኡጋንዳ ባጋንዳዎች እንዲህ አይነት ስሜት አላቸው። በሶማሊያ መሪሃን እንዲህ አይነት ስሜት አለው። በአሜሪካ እንኳን በነጮች መሀል ዋስፕ የሚባሉ ዋይት አንግሎሳክሰን ፕሮቴስታንት የበላይነት ስሜት አላቸው። ይሄ የሰው ተፈጥሮ ነው እንጂ የብሔር ጭቆና አይደለም። የብሔር ጭቆና ሊባል የሚቻለው በህግ ተደግፎ ወይንም የመንግስት ፖሊሲ ሆኖ አንዱን ብሔር ከሌላው አበላልጦ ያየን እንደሆነ፣ ወይንም አንዱ ብሔር በተለይ ተነጥሎ የተጨቆነ እንደሆነ በመንግስት ደረጃ ወይንም በመንግስት ፖሊሲ መሰረት የተደረገ እንደሆነ ያን የብሔር ጭቆና ማለት ይቻላል። እኔ ከአናሳ ብሔር ነው የምመጣው። ከዛ አናሳ ብሔር በመወለዴ ምንም አይነት መድሎም ይሁን ምንም አይነት ችግር ገጥሞኛል አያውቅም። እንደውም በእውነት በጣም ትልቅ በጣም እንደው ምርጥ ምርጥ ነገር እያገኘሁ ነው የሄድኩት። ሁለተኛ ደረጃ የተማርኩት ጄኔራል ዊንጌት ትምህርት ቤት ነው። ምርጥ ትምህርት ቤት ከሚባለው ነው። እዚያ ውስጥ ለመግባት የነጥብ ጉዳይ እንጂ የብሔር ጥያቄ ምንም ጊዜ ተነስቶ አያውቅም። አሁን ነው የብሔር ጥያቄ በየካርዱ መታወቂያ ወረቀት ብሔር እየተባለ የሚጻፍበት አሁን እንጂ እዚያን ጊዜ ምንም አልነበረም። አንዱ ብሔር በሌላው ለበየቦታው መቼም በጣም በሚያሳዝን ሁኔታ በተለይ አማሮች ጉራ ፈርዳ ከቤኒ ሻንጉል በት ከተለያዩ ቦታዎች ከግድያ አልፎ ከያለበት ተባረዋል አማራ በመሆናቸው ብቻ። እና ይሄ ያደረጉት የፓርቲ አባላት ወይንም የክልል ባለስልጣናት ናቸው እንጂ ህዝቡ አይደለም። የጉራ ፈርዳን ምሳሌ መጥቀስ እችላለሁ። ጉራ ፈርዳ በመንግስት ትዕዛዝ አማሮች ንብረታቸውን አስረክበው እንዲወጡ ሲታዘዙ ህዝቡ አውቶቡስ ጣቢያ ድረስ እየሸኘ እያለቀሰ ስንቅ እያስታጠቀ ነው የላካቸው። በዚያን ጊዜ የመንግስት ባለስልጣናት ለምንድን ነው አማሮች ከዚህ የተነቀሉት ይህ ህገ ወጥ አይደለም? ሲባል አቶ መለስ የሰጠው መልስ አስታውሳለሁ። መልሱ አይ ዛፍ ይቆርጡ ነበር አለ። ዛፍ በመቁረጥ አንድ ህብረተሰብ ከኖረበት ልጅ ከወለደበት ቤተሰብ ከመሰረተበት ነቅሎ አውጥቶ የት መጣን? በእውነት አግባብነት ያለው ነገር አይደለም፣ ከፍተኛ ወንጀልም ነው። ዶክተር ያዕቆብ አመሰግናለሁ። ይሄ የብሔር ጭቆና አለ የለም የሚለው የባህል ጭቆና የቋንቋ እንዲህ እንዲህ አይነት ነገር፣ አሁን ደግሞ ኢህአዴግ አንድ እንደውም መመስገን ያለበት ምንድን ነው ሰዎች ቋንቋቸውን እንደ ልባቸው እንዲናገሩ ባህላቸው እንዲከበር እየተደረገ ነው፣ እና በብሔሩ ሳይሆን ባህሉ ወይንም ቋንቋዬ ተጨቆነ የሚሉ ሰዎች አሉ። አሁን በኢህአዴግ ዘመን ደግሞ አንድ አዎንታዊ ታየ የሚባለው የተስተካከለ ያለ እሱ ነው። አንድ ሌላ ጥያቄ ላቅርብሎት። አቶ ታምራት ቢኖሩ ኖሮ በጣም ጥሩ ነበረ። ቀደም ብለን እነዚህ ማህበራዊ መገናኛ ብዙሃን ላይ ስለሚወጡ አንዳንድ ነገሮች እርሶም አንስተው ነበር፣ እንዴት አሰቃቂ እንደሆኑ አገር ውስጥም ደግሞ በዚህ ስራ የሚወቀሱ የሬዲዮ ጣቢያዎች አሉ። አቶ አበራ ፈቃዱ፣ ሌላም ደግሞ አባይነህ አሸብር ሁለት ሰዎች ናቸው ጥያቄ እየላኩልን። አንደኛ የመንግስት ኮሚኒኬሽን ቢሮ የተናገረውን የብሮድካስቲንግ አገልግሎት ሚኒስትሩ ሽረዋል ነው የሚሉት በሀገራችን ኢትዮጵያ እውነት የፖለቲካ ተጽዕኖ የሌለበት ሚዲያ አለ ወይ? አለ ከተባለስ መገለጫዎቹ ምንድን ናቸው? በተለያየ ስልጣን ተዋረድ ላይ ያሉት ባለስልጣናትን ስናይ ከተመሳሳይ ብሔር አብላጫውን የስልጣን ክፍል የያዙበት ሁኔታ አለ። ይህ ባለበት ደግሞ ብሔርተኝነት እያደገ መሆኑን በጋህድ እየታየ ነው። ይሄም ደግሞ በያዙት የመገናኛ ብዙሃን አገልግሎት ስርጭት እየተንጸባረቀ ነው ነው የሚሉት በአማርኛ እየተሰራጩ ህዝብን ለመቀስቀስ ወይንም አንዱን ወግኖ ሌላውን ለመምታት የሚጥሩ ሚዲያዎች እንዳሉ ነው። እና የሚጠቀሰው ምን የሚመክሩት አለ። በተለይም ከሩዋንዳ ተመክሮ ሚዲያ በጣም በጣም በጣም አስፈላጊ ነገር ነው። የፕሬስ ነጻነት በጣም አስፈላጊ ነገር ነው። በተቻለ መጠን የፕሬስ ነጻነትን መገደብ አይገባም። ነገር ግን ለሀገሪቱ አደጋ በሚሆንበት ጊዜ መገደብ ይገባል፣ የግድ ነው። አሁን የሩዋንዳው እንደጠቀስሽው ስስታ ሩዋንዳ የዘርም ስጅት በጣም እንዲሳካ ያደረገው ሬዲዮ ሚል ኮሊን የሚባል አንድ ሬዲዮ ነበር። ይሄ ሬዲዮ ሚል ኮሊን በየጊዜው የሚያወጣው መግለጫ የሚሰጠው መልእክት ጨፍጭፉ፣ ግደሉ፣ ጉድጓዱ ገና አልሞላም እያለ እንደዚህ አይነት መልእክት ነበር የሚሰጠው እና ይሄ በጣም አደገኛ ነገር ነው ሚዲያ በህዝብ መካከል ጥላቻ መዝራት በጣም በጣም አደገኛ ነገር ነው። መገታት ያለበት ነገር ነው። እርግጥ ነው ፕሬስ ነፃነት በጣም በጣም ዋጋ ያለው ነገር ስለሆነ በጥንቃቄ መደረግ ያለበት ነገር ነው። ከኢትዮጵያ ሕልውና ወይም ከህዝቡ ሰላም የሚበልጥ ነገር አይደለም። ዋናው ነገር ህዝቡ በሰላም ተፋቅሮ ተዋደው እንዲኖር በሀገሪቱ ሰላም፣ ዲሞክራሲ እንዲሰፍን እንዲህ እንዲህ አይነቱን ነገር እንጂ በእውነት ህዝቡን ከፋፍሎ ለግጭት ለፍጅት ማዘጋጀት መገደብ ያለበት ነገር ነው። ምክንያቱም እንዲህ አይነት ድርጊት ህገወጥ ነው። በህግ እኛ መግ የሚደገፍ አይደለም። ዋነኛውን መብት ከኢትዮጵያ ህልውና የሚበልጥ ነገር የለም። ወደ ሌላ ጥያቄ ልውሰዶት፣ ዶክተር ያዕቆብ ኃይለማርያም ኢትዮጵያ በአሁኑ ሰዓት ምናልባት መንግስት አልባ የሆነች አገር ይመስለናል ይላሉ። ይሄን ጥያቄ ይላኩልን፣ ሀይ የሚል ሰው ወይንም ከየቦታው ያለውን ግጭት ወይንም አለመግባባት ወይንም ጥላቻ ከዛ በላይ ሆኖ ህዝቡን የሚያረጋጋ ሰው አልተገኘም። እንደውም ምን ይላሉ ሶማሌዎች ቢያንስ ቢያንስ ጠላታቸውን ያውቃሉ። አልሸባብ ነው ጠላታቸው። በኢትዮጵያ ግን ዜጎች ጠላታችን ማን እንደሆነ አናውቅም። ፕሮፓጋንዳ ከያቅጣጫው ይነዛል። ኢትዮጵያ ወደ ደማ መፋሰስ የሄደች ስለሆነ ምን ይመክራሉ ይሄን እንዲቆም? ዶክተር ያዕቆብ ይላሉ። ጥያቄውን የላኩልን ተሾመ አየለ ይባላል። እንግዲህ ይሄ በጣም ጥልቅ የሆነ ጥያቄ ነው። በጣም ጥልቅ የሆነ መልስ ይጠይቃል። ጠቅላላው የሀገራችን ህልውና የሚፈታተን ጥያቄ ነው ነው እና ለዚህ መፍትሄው መሰረታዊ የሆነ ለውጥ ማምጣት ብቻ ነው። በግልጽ ለመናገር ያህል እንዲያውም በመጀመሪያ ጋዜጠኞችና የፖለቲካ እስረኞችን መፍታት ያስፈልጋል። እንቅስቃሴው የሽግግር መንግስት ወደ ማቋቋም የሚወስድ ነው። ወደዛ ለመሄድ በመጀመሪያ በፖለቲካ ምክንያት የታሰሩ ጋዜጠኞችና የፖለቲካ ፓርቲ መሪዎችና አባላትን መልቀቅ ያስፈልጋል። ከዚያም በሀገር ውጭም ሆነ ወይም በሀገር የሚገኙ ፓርቲዎች በአሸባሪነትም የተፈረጁትን ሳይቀር እና ሲቪክ ማህበራት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ያሉበት አንድ ትልቅ ጉባኤ ማቋቋም ይሄ ከዚህ በፊት የተሰነዝረ ሀሳብ ነው፣ የኔ ብቻ አይደለም፣ ሌሎችም ይህንን ሰንዝረውታል። ከዛ የአንድ ሳምንት ምናልባት የእርቅ ሳምንት ተካሄዶ ጉባኤው ሁለት ዓመት የሚቆይ የሽግግር መንግስት ማቋቋም እና ከሁለት ዓመት በኋላ ፓርቲዎች በነጻ ተወዳድረው በነፃ ምርጫ ተካሄዶ ያሸነፈው ፓርቲ ስልጣን ይውሰድ። እንግዲህ ይሄ በጣም በአጭሩ ነው ያስቀመጥኩት፣ ግን ለእነኚህ ሁሉ ለተጠቀሱ ችግሮች መፍትሄ ሊሆን የሚችለው መሰረታዊ ለውጥ ሲመጣ ብቻ ነው ይኸውም የሽግግር መንግስት ተቋቁሞ የመንግስት ስልጣን ወደ ህዝብ ሲሸጋገር እና ህዝብን የሀገሬ ባለቤት ነኝ የስልጣን ባለቤት ነኝ ብሎ ሲያምን፣ ያኔ ሰላም ይመሰረታል። በሰላም መኖር ይቻላል። የሀገራችን ህልውናም አደጋ ውስጥ አያወድቅም እና ይሄ እርግጥ በጣም ቀላል ጥያቄ አይደለም። ሁለቱ ወገን አለ፣ ፈቃደኝነቱን የሚያስፈልገው ሁለቱ ወገን አለ፣ ይኸውም ህዝብና ኢህአደግ ነው። ኢህአደግ ለዚህ በእውነት ሐሞት ይኖረዋል ወይ የሚለው እንግዲህ ጥያቄ ውስጥ የሚገባ ነገር ነው። ለሀገራችን መፍትሔ መጠቆም የሚቻለው ይሄ ነው። ከዚህ ውጭ ሌላ መፍትሔ ሊኖር ይችላል የሚል ግምት የለኝም በራሴ በኩል። እንግዲህ ኢህአደግ ሐሞት ይኖረዋል ወይ ላሉት ሁሉን አካታች ኢህአደግም መንግስት ውስጥ ተሳትፎ ከተረጋገጠለት ምናልባት የተሻለ ሀሞት ይኖረዋል። ምክንያቱም እንደ በፊቱ ለምሳሌ ከጃኖይ እና ጃኖይ ጋር የተያያዘ ነገር በሙሉ መወገድ አለበት፣ የኮሎኔል መንግስቱ ኃይለማርያም መንግስት ነበረ፣ ከዛ ጋር የተያያዘ ሁሉ መወገድ አለበት የሚለው የፖለቲካ አሰራርና አቅጣጫ አይሰራም ይላሉ አንዳንድ ሰዎች። አይሰራም አሁን ኢትዮጵያ ውስጥ እርቅ ለማምጣት ከተፈለገ ኢህአዴግም የእርቅ ጠረጴዛ ላይ መቀመጥና ለሁሉም ለኢትዮጵያ ሰላም እንዲወርድላት መሳተፍ አለበት ይላሉ ሰዎች። እዛ ላይ እስቲ አስተያየቶን ይስጡኝ። እርግጥ ነው የተለያየ አቋም ያላቸው ሰዎች አሉ። በዚህ በሽግግር መንግስቶች የኢህአዴግ መሳተፍ የለበትም ምክንያቱም ራሱ ያሽከረክረዋል፣ ይቆጣጠረዋል እና ሌሎቹ ተሳታፊዎች ነጻነት አይኖራቸውም የሚል አቋም አለ። እኔ በበኩሌ ኢህአዴግ መሳተፍ አለበት ባይ ነኝ። ባይሳተፉ ችግር ሊፈጥሩ ይችላሉ። አንድ ሀይል ነው የምናውቅም ሀይል አይደለም። አንደኛ ችግር ሊፈጥር ይችላል። ሁለተኛ በኢትዮጵያዊነታቸው እኩልነትን ተቀብለው ከሌላው ተሳታፊ በሙሉ እኩል ሆነው በእኩልነት የሚሳተፉ ከሆነ እኔ ሊሳተፉ ይገባል ባይ ነ እርግጥ ነው በሰማንያ አምስት አይነት የተቋቋመ የሽግግር መንግስት ማለት አይደለም። በሰማንያ አምስት የተቋቋመ የሽግግር መንግስት ሙሉ በሙሉ በህዋት ቁጥጥር ስር ውስጥ የነበረ ነው። በውሀት እንደፈለገ ያሽከረክረው የነበረ የሽግር መንግስት ነበረ። አሁን በኩልነት ፓርቲዎች፣ ሲቪክ ማህበራት፣ የሀገር ሽማግሌዎች እነኝህን የሚያጠቃልል አንድ የሽግር መንግስት ቢቋቋም አንዱ ከማንም ሳይበልጥ በኩልነት ከተቋቋመ ኢህአዴግን ቢሳተፍ እኔ በእውነት ችግር ያለው አይመስለኝም። የሽግር መንግስት ሲባል ግን አንድ ነገር መዘነጋት የሌለበት ነገር አለ። ከዚህ በፊት በጣም ከባድ ወንጀሎች በተለያዩ ቦታዎች ተፈጽመዋል። ምናልባት የዘር ፍጅትን የሚያሰኝ ሊባሉ የሚችሉ ድርጊቶች ተፈጽመዋል። በተለይ በአማራው ላይ በአንዳንድ ቦታዎች አሁንም እየተፈጸመ ነው። ይሄ ዝም ብሎ ሊታለፍ የሚችል ነገር አይደለም። የሽግግር መንግስት ከሚሰራቸው ነገሮች አንዱ ኃላፊነትን ማስፈን ይኖርበታል። ማን ነው ኃላፊው ለነኛ ወንጀሎች ለተሰሩ ወንጀሎች በሺዎቹ ሲገደሉና ከአካባቢያቸው ሲፈናቀሉ ማን ነው ዝም ያለው? ተሳታፊው ማን ነው የሚለውን ማጣራት ያስፈልጋል። አጣርቶም ለፍርድ ማስክ ማቅረብም ያስፈልጋል። አንድ ወንጀል ከተሰራ በኋላ ችላ ብሎ ማየት አይቻልም። ፈረንጆች ኢምፒዩኒቲ ይሉታል እና ኢምፒዩኒቲ መኖር የለበትም። ዋናው ነገር መቅጣት አይደለም፣ ዋናው ኃላፊነትን ማስፈን ነው። ምናልባት ከተጣራ በኋላ የደቡብ አፍሪካ እርምጃ መውሰድ ይቻል ይሆናል። እርቅና እውነትን አጋልጦ ምህረት ሊደረግ ይችላል ወይንም ሩዋንዳ ጋቻቻ የሚል ባህላዊ ፍርድ ቤት አቋቁማ ብዙ ሺህ ሰዎች ጥቃቅን ነገሮች አድርገው እንዲለቀቁ ሆነዋል። እኛም ምናልባት እንዲህ አይነት እርምጃዎች መውሰድ ይቻል ይሆናል። ሆኖም ግን ተጠያቂነትን መሰረዝ አይቻልም። የሩዋንዳ ፍርድ ቤት፣ የዓለም አቀፉ የህግ ፍርድ ቤት በዋናነት የተቋቋሙት ወንጀለኞችን ለመቅጣት አይደለም፣ ኃላፊነትን ለማስፈን ነው። አካውንታቢሊቲ ለመመስረት ነው አካውንታቢሊቲ ወይም ኃላፊነት ካልተመሰረተ ወንጀሉ እንደገና ይደጋገማል። እሺ ዶክተር ያዕቆብ ስልክ አለ አቅርቢልኝ። መስመር ላይ ያለው እሺ ይጠይቁ። ከደርበን ደቡብ አፍሪካ እንደምናላችሁ። እግዚአብሔር ይመስገን። ዘርን መሰረት ያደረገ የየትኛውም ዘር ሊሆን ይችላል ትኩረት ያደረገ ጥቃት እየተፈጸመ ይገኛል። በዚህ መንግስት ስርዓት ከመጀመሪያው አገዛዝ ስርዓት ብንነሳ እንኳ አስራ ዘጠኝ ሰማንያ ሶስት ከገባበት አካባቢ ጀምሮ የበደነውን ጭፍጨፋ ሁሉ ማስታወስ ይቻላል። ከዛ ጀምሮ እስካሁን ድረስ ያው በተለያዩ ምክንያቶች ዜጎች እየሞቱ ናቸው። መንግስት የሚሰጠው ነገር ኦነግንና ሌሎችን እንደ ግንቦት ሰባት ያሉትን ተቃዋሚዎች ምክንያት ያደርጋል። ተቃዋሚዎች ደግሞ ራሳቸው መንግስት ራሱ የህዝቡን ተቃውሞ ለማዳፈር ሲል ራሱ ያዘጋጀው የአቶች ስራ ነው ይላሉ። በዚህም ይሁን በዛ ግን በተለያየ ምክንያት ዜጎች እያለቁ መሆናቸው መንግስት ግንዛቤ አድርጎ ጠቃሚ ያልሆኑ ምክንያቶችን ከመስጠት ተቆጥቦ ራሱን ለመፍትሄ ሰጭነት በማዘጋጀት የህዝቡን የመብት ጥያቄዎች ለመመለስ ምን ያህል ተዘጋጅተዋል? ነው እንደም አቶ ኃይለ ማርያም ባለፈው ያሉት ወታደሩን ሲያዩ ህዝቡ በጣም ይደሰታል ይላሉ። በሌላ በኩል ደግሞ ወታደሩ በአሁኑ ሰዓት ሲጨፈጭፍ እናያለን። ሁለተኛው ጥያቄ የተቃዋሚ ድርጅቶች ምሁራን፣ የሃይማኖት አባቶች የዚች ሀገር ቀዳሚ ተጠያቂዎች በመሆናቸው እስከምን ድረስ ተጉዘዋል? ህዝቡን ከዚህ አይነት እልቅ ለራ እኔ በአጋጣሚ በሁለት ሺህ ስምንት ዓመተ ምህረት ደርባን ነበርኩኝ። ሁላችሁም እንደምታውቁት በተለያየ የዜና ማሰራጫ ምንዘት ሰራቸው ኢትዮጵያውያንና ሶማሊያውያን ወይም ደግሞ ጥቁር አፍሪካውያን አፍሪካውያን በድንጋይ ተጨፍጭ የሞቱት አለ። የትኛው ሞት ይሻላል ሲል ደርባን ላይ እንኳን ስናወራ እንዴ በራሳችን ዜጋ በዛ ድንጋይ የተጨፍጭፎ ከመሞት በነዚህ በማናውቀው ዜጎች መሞት ይሻላል የሚሉ ሁሉ አሉ። ይሄንን እስከምን ጊዜ ነው የምናየው? መንግስት ምን ያህል እራሱን ለመፍትሄ ያዘጋጅቷል? የሃይማኖት አባቶች፣ ምሁራን ምን እየሰሩ ነው? ይሄን ሰዓት ካልተነጋገር ነገ ሯንዳ ኢትዮጵያ ውስጥ እንደማይመጣ ምን ያህል እናውቃለን? እና ይሄንን ነገር እንዲመልሱ ብዬ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አቶ ሀይለ ጊዮርጊስ። ዶክተር ያዕቆብ አሁን እንግዲህ ከጥላቻዎች ሁሉ የከረረ የዘር ጥላቻ ነው። የፖለቲካ ልዩነት የመደብ ትግልም አይደለም። ወይንም ደግሞ የሃይማኖት ልዩነት እንኳን ምናልባት ከጎሳ ጥላቻ ከዘር ጥላቻ ላይብስ ይችላል። ምናልባት በተመጣጣኝነት ሊሰለፍ ይችል ይሆናል ግን፣ ዘር ጭቆና የዘር ጥላቻ በጣም በጣም መጥፎ ነገር ነው። በዚህ ዓለም በዘር ማጥፋት በጄኖሳይድ የተከሰቱ ጉዳዮች በሙሉ መንስያቸው የዘር ጥላቻ ነው። በሩዋንዳ ቱትሲና ሁቱ ተብሎ ሶስት ወር ባልሞላ ጊዜ ውስጥ በሩዋንዳ መንግስት ስሌት አንድ ነጥብ ሶስት ሚሊዮን በተባበሩት መንግስታት ስሌት ደግሞ ስምንት መቶ ሺህ ሰው አልቋል። ይሄ መንስኤው የዘር ጥላቻ ነው። ቤልጂያኖች ህዝቡን ቱትሲ ሁቱ ብለው ከዚያ በፍጽ በፍጹም የሌለ ቱትሲ ሁቱ ብለው መታወቂያ ወረቀት ሰጥቷቸው የዘር ማጥፋቱ ድርጊት በተከሰተ ጊዜ ማንንም መንገድ ላይ አቁሞ ቱትሲ ወይንም ሁቱ መሆኑን ማረጋገጥ ብቻ በመታወቂያው ታይቶ ጭንቅላቱ ለሁለት ይፈለጣል። ሌላው ጄኖሳይድ ሂትለር ስድስት ሚሊዮን ህዝብ የጨረሰው ጀርመኖች የበላይ ነን፣ አሪያን ሬስ ከሰው በላይ ነን፣ ይሁዲዎች ደግሞ መጥፎዎች ናቸው፣ ከሰው በታች ያሉ ናቸው በሚል በዘር ጥላቻ ተነስቶ ስድስት ሚሊዮን ይሁዲዎቹን ጨርሷል። አርመንና ደግሞ ግሪኮች አርመንና ቱርኮች ማለት ነው፣ ይቅርታ አንድ ነጥብ አምስት ሚሊዮን ቱርኮቹን ጨርሰዋል ዓመት ባልሞላ ጊዜ ውስጥ። ይህ ሁሉ መንስኤ የሆነው የዘር ጥላቻ ነው። አሁን በሀገራችን በእውነት ከዚህ የበለጠ አስጸያፊ ከዚህ የበለጠ አሰቃቂና አስቀያሚ ነገር እኔ በሀገራችን ተከስቶ ያየሁ አይመስለኝም። የዘር ጥላቻ እየተስፋፋ ነው። ኃላፊነት የጎደላቸው ሰዎች ይሄንን እያሰፋፉ ነው። እና በእውነት ሁላችንም ልንታገለው የሚገባ ነገር ነው። ወደፊት ኢትዮጵያ ማየት ከፈለግን የዘር ጥላቻ መዋጋት ይኖርብናል። አሁን ወንድሜ እንዳሉት ያለው መንገድ ሩዋንዳ የተከተለችው አሰቃቂ ጎዳና ይሆናል በእውነት እኛ ኢትዮጵያውያን እኮ ምንም የሚያጣላን ነገር የለም እኔ ምስራቅ አፍሪካ ምዕራብ አፍሪካ በስራ ብቻ ሳይሆን ኖሬ አይቻለሁ በእውነት እንደ ኢትዮጵያ ህዝብ የተቀራረበ ህዝብ የለም በቋንቋ በባህል በዘር በሃይማኖት በጣም የተሳሰረ ህዝብ ነው እኔ የትም አፍሪካ ውስጥ አላየሁም ያም ሆኖ ግን አሁን ጭራሽ ያልነበረብን ነገር በመሃላችን ተከስቷል ይሄንን መርዝ በእውነት መቅለን ማውጣት ይኖርብናል። ይህ የሁላችንም ኃላፊነት ነው። ዶክተር ያቆብ በተለይ ጠያቂው ተቃዋሚዎች፣ የሃይማኖት መሪዎች ያለባቸው ኃላፊነት ምንድን ነው ብለዋል እና እሱንም አካተው ቢገልጹልን ጥሩ። ጥሩ ተቃዋሚ ፓርቲዎች ብዙዎቹ የሚችሉትን ያህል ተፍጨርጭረዋል። ግን ባለው ሁኔታ እንዲሁ በነጻነት መንቀሳቀስ በጣም አስቸጋሪ ነው። ሀገራችን እንደውም አንድ ተቃዋሚ ፓርቲ ብቅ በሚልበት ጊዜ በመንግስት ይኮላሻል። ብዙ ብዙ ታይተዋል። በኢትዮጵያ ውስጥ ተቃዋሚ ፓርቲ አንገቱን ቀና ሊያደርግ ሊያንሰራራ አልቻለም። ምክንያቱም በህዝብ ተቀባይነት ሊያገኝ በሚንቀሳቀስበት ጊዜ የሚያጨናግፈው ሁኔታ ይፈጠራል እና በዛ ምክንያት ሀይል ሰብስበው በመንግስት ላይ ጫና ሊያደርጉ የሚችል አቅም ማሰባሰብ አልቻሉም። በቤተክርስቲያን በሃይማኖት በመኩል በኩል እውነት እኔ መቼም ሃይማኖትን መንቀፍ በጣም አስቸጋሪ ነው፣ ግን እኔ ባየሁትና በተረዳሁት ብዙም ጊዜ የሃይማኖት አባቶች ተገቢውን መጽሐፍ ቅዱስን የሚያዘው ወይም ሃይማኖትን በሚያዘው መሰረት አላፊነታቸው የተወጡ አይመስለኝም። አንዳንድ የሃይማኖት መሪዎች እንዲሁም ስጥ መጨራሹ ከመንግስት ጋር ተሰልፈው ተቃዋሚ ፓርቲዎችን መዝለፍ፣ ተቃዋሚ ፓርቲዎችን ማውጋዝ ይጠናወታቸው አንዳንድ የሃይማኖት መሪዎች አሉ። ይህ እንግዲህ የግል አስተያየቴ ነው፣ ግን በተለይ በሃይማኖት መሪዎች በኩል በእውነት በየቦታ የሚሰማ ሮሮ ነው፤ የእኔ ብቻ አይደለም። አንድ ተጨማሪ በድምፅ የመጣልን ጥያቄ ላሰማሁት እና እናጠቃልላለን። ጥያቄ ምንድን ነው? በሀገራችን ከቅርብ ጊዜ ወዲህ በተለያዩ ብሔረሰቦች መካከል ደም አፋሳሽ የሆነ ግጭት እየተካሄደ ብዙ ሰው እያሳዘነ ይገኛል ግጭቱ። በቅርብ እንኳ ብናይ ለምሳሌ በሶማሊያ እና በኦሮሞ በኦሮሞ በአማራ በትግራይ በአማራ በርካታ ሰዎች ህይወታቸውን አጥተዋል። በአብዛኛው ከሶሻል ሚዲያም እንዲሁም ከአንዳንድ ትንታኔዎች እንደምንረዳው ግጭቶቹ የሚከሰቱት በሀገሪቱ ውስጥ የፖለቲካ ትኩሳት በከፍተኛ ደረጃ በሚቀጣጠልበት ሰዓት ነው እና ይህንን የሚያደርግ ሆን ብሎ የሚያደረግ አካል አለ ይባላል። በእውነት ከዚህ አይነት እልቂት የፖለቲካ ትርፊ የሚያገኝ አካል አለ ብላችሁ ታምናላችሁ? ዶክተር ያቆብ ቀደም ብለው መልሰዋል። በመጨረሻ እስቲ ይሄ ያለንበት ሁኔታ እንዲረግብ ሰው ወደ ልቦናው እንዲመለስ በሀገሪቱ ሰላም እንዲሰፍን የሚያስተላልፉን ልን- መልእክት ካለ በዛ እናጠቃልላለን። እሺ እንግዲህ መልእክቱ መቼም በሙሉ የኢትዮጵያ ህዝብ የሚያውቀው ነው። ይሄውም አንድ ሀገር አለን። ከሀገር የሚበልጥ ነገር የለም። ፊት እንደተናገርኩት ከሰው ህይወት፣ ከእያንዳንዳችን ህይወት ሀገራችን ትበልጣለች። ሰዎች ጦር ሜዳ ሄደው ህይወታቸው የሚሰዉት ሀገራቸውን ለማዳን ነው። አሁን ሀገራችን ከፍተኛ ፈተና ውስጥ ነው የወደቀችው። በመኖርና ባለመኖር መካከል ያለው ነው እና በእውነት ዛሬ አይ እገሌ ጥፋተኛ ነው ወይም እገሌ እንዲህ ነው እንደዚህ እገሊት እንዲህ ነች ብሎ መጠቋቋሚያ ጊዜ አይደለም። ዛሬ የሁላችን ቀዳሚ ዓላማ፣ ቀዳሚ ስራ፣ ቀዳሚ ኃላፊነት መሆን ያለበት አገር ማዳን ነው። ከዚያ በኋላ ግድ የለም በፖለቲካ ፓርቲን ተከፋፍለን ልንፋለም፣ ሰላማዊ በሆነ መንገድ ልንፋለም እንችል ይሆናል። ግን አሁን ግን ሁሉም ኢትዮጵያዊ ግዴታ ነው አገራችንን ማዳን አለብን። ወደ ብሔራዊ እርቅ መሄድ አለብን። ብሔራዊ እርቅ ስንል ዝም ብሎ እጅ ተሳስሞ ወይንም ተጨባብጦ መለያየት ማለት አይደል። ብሔራዊ እርቅ ማለት መሰረታዊ ለውጥ አምጥቶ በዛ በመሰረታዊ ለውጥ መሰረት አገርን ወደፊት ማራመድ ማለት ነው። ብሔራዊ እርቅ ሊመጣ የሚችለው ህዝብም የሚቀበለው ዴሞክራሲያዊ ስርዓት፣ ሁሉም ህዝብ የሚሳተፍበት ዴሞክራሲያዊ ስርዓት ሲመሰረት ብቻ ነው። በአምባገነን ስርዓት ውስጥ ብሔራዊ እርቅ ሊኖር አይችልም። ምክንያቱም አምባገነኑ እሱ ራሱ ከሱ ሌላ ያለም አይመስለው። ስለዚህ እኔ አደራ የምለው በእውነት እችን ሀገር ለልጆቻችን ለልጅ ልጆቻችን የማስተላለፍ ብሔራዊ ግዴታ፣ ሰብአዊ ግዴታ አለብን። በእግዚአብሔር የተሰጠን ኃላፊነት ነው። በእግዚአብሔር የተሰጠን ግዴታ ነው። ከዚህ ልንሸሽ አንችልም። ይሄን ሆ ሁሉም ኢትዮጵያዊ በዚህ ነገር ላይ እንዲያስብበትና የምችለውን በሙሉ አስተዋጽኦ እንዲያደርግ አደራ በማለት ይሰናበታለሁ። በጣም አመሰግናለሁ። ዶክተር ያዕቆብ ኃይለማርያም ማርያም እጅግ አርጌ አመሰግናለሁ። እሺ በጣም አመሰግናለሁ። እሺ እሺ። ትዝታበላቸውና የጥያቄው መልስ እንግዳ ዶክተር ያዕቆብ ኃይለማርያምን እናመሰግናለን። በርዕሱ ዙሪያ የተለያዩ ምሁራንን ወደፊት በመጋበዝ ማወያየታችንንም እንቀጥላለን። አድማጮች የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከዚህ ቀጥሎ ያሉት ደቂቃዎች ደግሞ መስመሩን ለሙዚቃ ቃና መስተንግዷችሁ አስረክባለሁ። ከዚያ በፊት ግን ከትናንት በስቲያ ሐሙስ ከዚህ ዓለም በሞት የተለየውና ዛሬ ስርዓተ ሽኝቱ የተከናወነውን እውቁን ደራሲና ገጣሚ መምህርም ጭምር ሶሎሞን ደረሳን እናስታውሳለን። ተከትላ አጭር ግጥም ግስ መጋላ ትላለች ከብት አረቡ ወዳጆቼ ፈረስ ያረቡ ነበር አያቶቼ ይውረድ ከእንግዲያ ወደ ቆላው ሞቃት መጋላ ግስ ላርባ ያለ መደብ የሚያብብ አበባ ገጣሚ፣ መምህር፣ የፍልስፍና ሊቅ፣ ጋዜጠኛ ሰለሞን ደሬሳ ርስቱ ባቲ ባቲ በኦሮሞ ቋንቋ ጫክላት ጨረቃ ማለት ነው። ገና የምትወጣ ሳይሾሙ ያጋፍሯት ካሉ ባልታ ሊከልሏት አብረው የማይተኙ የሸገር ባለክንያት በጊዜ ቀስት በአያቴ ድምፅ ታጥረው ኦበብሌ ከጠኪ ሀሰን ወዳጅ ከወሎ ካክሱም ሰፈር እነስበሃት እነ ተስፋ የገሠሰ ከሐረር ዳኛቸው ወርቆ ከይፋት መንግስቱ ካለቃለማ ሀገር ምናልባት ከአንኮበር ገብረ ክርስቶስ ደስታ ከወደ ሃሮማያ ማያ ከርሞም ከቡለሌ ካደግንበት ወንጌል ተማሪ ቤት ዮሐንስ አድማሱ መመናቀሯን ከሐረር ሲታዘባት እስክንድር መልከማነሽ ሲላት ተቃጥሎ እስኪላላት እያሳለው ሲከተላት ይበል ዝቡ እንቦችሽን ቋጥሬ ጌጣጌጥሽን አንጥሬ ካይኖችሽ ብርሃን አቅርሬ ቀስተ ደመና ፈጥሬ ደመና መሃል ተንጋልዬ እንደ ጐበዝ ስቄ ተንፈርፍሬ አልቀር ተቀብሬ ሰሎሞን ኤሬሳ በድጋሚ ለሰለሞን ደሬሳ ቤተሰብና ለወዳጅ ዘመድ ለአድናቂዎቹ ሁሉ መጽናናትን እንመኛለን። ተከበራችሁ አድማጮች፣ አሁን አጭር የፕሮግራም ስርጭት መስመሮች ማሳሰቢያ አሰማና መስመሩን ለሙዚቃ ቃና አለቃለሁ። ከፊታችን ሰኞ ጥቅምት 27 ጀምሮ ስርጭቶቻችንን የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11695 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ይሆናል። በተጨማሪም በተመሳሳይ ሜትር ባንድ መስመሮች ከሰኞ እስከ አርብ በየለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። አሁን ይህን ያህል ካልኩ ዘንድ ደሳለኝ ወይም ጽዮን ማይክሮፎኑን ከእጄ መንጭቀው ሳይወስዱት ሙዚቃ ቃናን በጉጉት የምትጠብቁ አድማጮችም ሳታጉረመርሙብኝ መስመሩን ልልቀቅላቸው። ####مالكا مؤيدة... <applause> Side a river. Remember all that you said. Told me love was too plebeian. Told me you. ኤላ ፊትስጅራልድ ክራይ ሪቨር የተሰኘውን የጃዝ ሙዚቃ ነበር ያስደመጥኳችሁ። እንደምናመሻችሁ፣ እንደምሰነበታችሁ የሙዚቃ ቃና አድማጮች። የሙዚቃ ቃና ዘውትር ቅዳሜ በዚህን ሰዓት ከአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተቀናብሮ ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችንም የዜማ ስልቶችን የያዙ የሙዚቃ ቅንብሮች ተከሽኖ ወደ እናንተ ወደ አድማጮች ጆሮ የሚደርስበት ፕሮግራም ነው። ዘፈኖቹን መራርጬ በመስተንግዶ አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ የአሜሪካ የሀገረሰብ ሙዚቃ ወይም ካንትሪ ሚዚክ ነው ምርጫዬ። ካንትሪ ሚዚክ ወይም የሀገረሰብ ሙዚቃ በደቡባዊ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1920ዎቹ የተጀመረ የባህል ዜማ ነበር። ከተጀመረ ከ20 ዓመታት በኋላ ነው ተወዳጅ የሆነው የሀገረሰብ ሙዚቃ በአሜሪካ። ይህ ስልት አሁንም በመላው ዓለም ተወዳጅ የሆነ የሙዚቃ ስልት ነው። እኔም ለዛሬ ቆየት ያሉና አዳዲስ የሀገረሰብ ሙዚቃዎችን እየቀላቀልኩ ለምሽቱ አስደምጣችኋለሁ። አሜሪካዊቷ ድምፃዊት፣ የዘፈን ግጥም ጸሐፊና ደራሲ ኬር አንደርውድ በ2015 ዓ ምት የለቀቀችው ሄርት ቢት የተሰኘው ዜማ ነው የመጀመሪያ ምርጫ። በካንትሪ ፖፕና በአርኤን ቢስ ስልት በተቀናበረው ምርጥ ሙዚቃ ምሽቱን እንክፈተው። Carrie Underwood Heartbeats more ሴቷ ድምፃዊትና የዘፈን ግጥም ደራሲ ኬሪ አንደርውድ በ2015 የለቀቀችውን ሄርት ቢት ነበር የሰማችሁት። ወደ ሌላ ዜማ አልውሰዳችሁ። የጆርጅ ሃርቬይ ስትሪት ስራ ነው። የካንትሪው ንጉስ ይሉታል። የ ስልሳ አራት አመቱ ጆርጅ ዳላስ ቴክሳስ ነው የተወለደው። ድምፃዊ ነው፣ የዘፈን ግጥም ይጽፋል፣ ፕሮዲውሰርም ነው። ጆርጅ ስትሪት ላቭ ዊዛውት ኢንድ አሜን የተሰኘውን ዜማ ተጋበዙልን እስቲ Fighting was against the rules, and it didn't matter why. When Dad got home, I told that story just like I'd rehearsed. Then stood there on those trembling knees and waited for the worst. And he said, Let me tell you a secret about a father's love. Secret that my daddy said was just between us. He said, Daddies don't just love their children every now and then. It's a love without end, amen. It's a love without end, amen. When I became a father in the spring of 81. There was no doubt that stubborn boy was just like my father's son. And when I thought my patience had been tested to the end, I took my daddy's secret and I passed it on to him. I said, let me tell you a secret about a father's love. That my daddy said was just between us. I said daddies don't just love their children every now and then. It's a love without end, amen. It's a love without. Last night I dreamed i died and stood outside those pearly gates. When suddenly I realized there must be some mistake. If they know half the things I've done, they'll never let me in. And then somewhere from the other side, I heard these words again. የጆርጅ ሃርቪ ስትሪት ላቭ ዊዛውት ኢንድ አሜን የተሰኘውን ዜማ ነበር ያደመጣችሁት። የካንትሪ ወይም የሀገረሰብ ሙዚቃ ሲነሳ ስማቸው ሁሌም አብሮ የሚነሳ ሁለት አንጋፋ ባለሙያዎች አሉ። ዶሊ ፓርተን እና ኬኒ ሮጀርስ። ሁለቱም ባለሙያዎች አይላንድ ኢን ዘ ስትሪም በቅብብል የተጫወቱት ተወዳጅ ስራቸው ነው። ይህ ዘፈን በኦልዲስ ማለትም የድሮ ስራዎች ሲጠቀሱ አብሮ ይነሳል ሁለቱ አርቲስቶች በቅብብል የሚጫወቱት ዱዌት ስራ ሲነሳም እንዲሁ ይነሳል ስሙ የምን ጊዜ ምርጥ አምስት መቶ ስራዎች ውስጥም አለ እንዲህ ያለ ምርጥ ዜማ ነው የሚጋብዛችሁ ዶሊ ፓርተን ን ኬን ሮጀርስ በጋራ በመድረክ ላይ የተጫወቱትን አይስላንድስ ኢን ዘ ስትሪም ነው የሚጋብዛችሁ ኢን ደ ስትሪምስ የዶሊ ፓርተን እና የኬን ሮጀርስን ስራ ነበር ያዳመጣችሁት። ወደ ሳም ሀንት ነው የምናልፈው። ሳም ሀንት የ32 ዓመት አሜሪካዊ የሙዚቃ ባለሙያ ነው። ስፒከርስ ወደ ሀገረሰብ ሙዚቃ የሚያደላ ገመድ አልባ በሆኑ የሙዚቃ መሳሪያዎች አኮስቲክስ የተጫወተው ስራው ነው። ስፒከርስ ሳም ሀንት Baby, and I'm on fire, girl, you're on fire. Back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. Mm -hmm. the tracing those treetops across your face. Taking pictures you and burning them in my head. And I'm on fire, girl, you're on fire. Out in the dark, wrapped up in the stars. So high, girl, I'm so high. You and me, wild and free. Way out in the woods, nobody for miles. Love in the back of the truck with the tailgate down, just us and the speakers on. Love in the back of the truck with the tailgate down, just us and the speakers on. You something's on your mind, ain't it? Go on and tell me, baby. Don't act like you can't say it. I know your body language, you ain't gotta translate it. Translated. So let it talk to me till I can't take it. Your lips, your hair, your smile, your touch, your kiss, your stare, your vibes too much. It lights me up. You got me set. I'm way to go. So, baby, let your eyes close. Say my name and watch me going on. የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ ለዛሬ ተመደበልኝ የአየር ሰዓት ተጠናቋል። ለተሳትፏችሁ አመሰግናለሁ። አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ፑት ማይ ሄርት ዳውን በሚለው የሳራ ኤቫንስ ዜማ ልሰናበታችሁ። ሳራ አብራችሁ ትቆያለች። በእኔ በኩል ደናደሩ it's so messy now. Your words, they cut so deep. አድማጮች አሁን የማጠቃለያ ዜናው እናሰማለን። በሳውዲ እያነጋገረ ያለው የንጉሳዊ አገዛዝ አምጠዋለሁ ያለው የማህበራዊና የምጣኔ ሀብታ አድሶ ወይም ለውጥ አንዳንዶችን በታላቅ ሀሴት እንዲዋጡ ሲያደርግ፣ አንዳንዶችን በምን ይመጣብኝ ይሆን ስጋት፣ ሌሎች ከወግ አጥባቂ ወገን የሆኑትን ደግሞ በአንዳች ድንጋጤና በቁጣ ጭምር እንዲያዙ ማድረጉ ተነገረ። ሩሲያ በአሁኑ ወቅት በኮሪያ ጉዳይ ከዩናይት ስቴትስ ጋር በትብብር እየሰራች አይደለችም ሲሉ የክሬምሊን ቤተ መንግሥት ቃል አቀባይ ድሚትሪ ፔስኮቭ ለሩሲያው የዜና አገልግሎት ተናገሩ። የሊባኖሱ ጠቅላይ ሚኒስትር ሳአድ ሀሪሪ ኢራንና ሸሪኳን የሚሊሻ ቡድኑን ሂዝቦላን በሀገራቸውና በክልሉ መረጋጋት እንዳይኖር እያደረጉ ነው ሲሉ ክፉኛ የተችበት ንግግር ካሰሙ በኋላ ስልጣናቸውን በፈቃዳቸው ለመልቀቅ መወሰናቸውን ይፋ አደረጉ። በዩናይትድ ስቴትስ በሶማሊያ ዋና ከተማ ሞቃዲሾ የሚገኙ የቆንስላ ጽሕፈት ቤት ሰራተኞቿ የታወቀ የጥቃት መረጃ ደርሶኛል ስትል አካባቢውን ለቀው እንዲወጡ አዛለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በዛሬው ዕለት ባወጣው በዚህ ማስጠንቀቂያ በአፍሪካ ህብረት ሰላም አስከባሪ ሰራዊት ጥበቃ በሚደረግለትና ና በቱርክ ተቋም በሚተዳደረው የሞቃዲሾ ዓለም አቀፍ አውሮፕላን ጣቢያ ሊቃጣ ይችላል ያለውን ጥቃት ጠቁሟል። በኮሪያ ባህረ ገብ መሬት የነገሰውን ውጥረት እያየለ በመጣበት በአሁኑ ወቅት የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በትላንትና ዕለት አካባቢውን ከሚመለከተው የዩናይት ስቴትስ ጦር ሰራዊት የፓሲፊክ ጦር እዝ ለህዝብ ይፋ ያልተደረገ መረጃ ቀርቦላቸዋል። አድማጮች ለማጠቃለያ የተያዘው ጊዜ በዚሁ አበቃ። መልካም ምሽት። ነገሰኞ ነገ እንገናኝ። ክቡራትና ክቡራን አድማጮች የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ የአንድ ሰዓት ፕሮግራም በዚሁ ይጠናቀቃል። አብራችሁን ስላመሻችሁ እናመሰግናለን። ነገ እሁድ በሶስት ሰዓት የራዲዮ መጽሔት ፕሮግራም ይጠብቃችኋል። ለዛሬው ከፕሮግራሙ አቀናባሪ ከብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ቆንጅት ይታዬ ነኝ። በሰላም ደሩ።